ባለፈው ሳምንት መጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ በመኢአድና አንድነት ላይ ተመሳሳይ ውሳኔ ማሳለፉ ይታወሳል። በሁለቱ ፓርቲዎች አመራር አባላት መካከል ተቀናቃኝ ቡድኖች ተፈጥረዋል በሚል ቦርዱ ሕጋዊ ነው ላለው ቡድን የእያንዳንዱን ፓርቲ አመራር እንዲይዝ እውቅና ሰጥቷል። በአንድነት በኩል ፓርቲውን እንዲመራ እውቅናውን ከወዲሁ ያገኘው የአቶ ትግስቱ አወሉ ቡድን መሆኑም ታውቋል። የዛሬው ዲሞክራሲ በተግባር ዝግጅት እንግዳችን አቶ ትዕግስቱ አወሉ ይሆናሉ። መለስካቸው አመሃ ቃል ከአዲስ አበባ ቆይታ አድርገዋል። እንግዳችንን አቶ ትዕግስቱን በመጀመሪያ የጠየኳቸው በቦርዱ ውሳኔ የተሰማቸውን ስሜት እንዲያካፍሉን ነበረ። የተሰማኝ ስሜት እኛ ከሄድንበት የሕግ አግባጓ ተጣጥሞ መወሰኑ ነው። ከዚያ የተለየ ሊሰማኝ የሚችለው ነገር የለም። ብቻስም የግል ደስታ አይደለም። ይሄ ተቋም ነው። ተቋሙ አመራር አልነበረውም። በእውቅና ያገኘ አመራር ሁለት ወገን እውቅና እንዲያገኝ ሲንቀሳቀስ ነበር። ይህ የራሱን ጠቃላ ጉባኤ አካሄደ። አሁን ይሄኛው ጠቃላ ጉባኤ ህጉን ተከትሎ የተፈጸመ ነው ብሎ መወሰኑ ከህጉ ጋር የተገናዘበ መሆኑም ብቻ ነው ላረጋገጥ የምንችለው። ያው እንዳሉት በምርጫ ቦርድ ውሳኔ መሰረት እውቅና የተነፈገው ቡድን፣ በእርሶ ቡድን ተቃራኒ የቆመው ቡድን ማለት ነው። የአንድነት አባላት ሙሉ በሙሉ ምናልባት እንደው ጥቂት ካልሆነ በስተቀር አብዛኛው አባላት የኔ ደጋፊዎች ናቸው የሚል አባባል ላይ ያለው ወይንም እምነት ነው ያለው። ግብርን ማሳጫ ለማሳየት ይችላለሁ ብሎ ከዚ በፊት በተጠሩት ጉባኤዎች ሁሉ መጨረሻ ላይ ጥር ሶስት ቀን መሰል የሚጠራው ጉባኤ ሁሉ አብዛኛዎቹ እንደተገኙ ያሳያል። ይሄ እንደማሳያ አድርጎ ነው የሚያቀርበው እና በተለያየ ጊዜም ጠቅላላ ጉባኤ የሚጠራበት ጊዜ ሁሉ ይመጣሉ። እርሶ ከዚህ አኳያ የለም፣ ይሄ ትክክል አይደለም፣ የኔም ሞራ ቡድን ነው በትክክል የአንድነትን አባላት የያዘ ብሎ ነው የሚነግሩ እንዴት ነው ይሄ መገለጫው ጉባኤ ከሆነ እኛም ጋር ተመሳሳይ ሁኔታ ነው ያለው አሁን ባለፈው ጉባኤ ሁለት መቶ አካባቢ እንግዲህ ድምፅ ያለው ወደ መቶ ዘጠና ሶስት ከዛ በላይ ደግሞ በእንግድነት የተቀመጠ እንደዚሁ ከፍተኛ ቁጥር ያለው ጉባኤ ተሳታፊ ነው የነበረው እና ይሄ ምናልባት ብቸኛ ማሳኛ ሊሆን አይችልም ሌላው በመዋቅር ደረጃ እየሰራ ነው ያለ ነው ሁለት የተከፈለ አባል አይደለም ያለው በመዋቅር ውስጥ የታቀፈ አባል ነው ያለው በተለይ ከአመራሩ ላይ ያለው አመራር ውዝግብ ተፈጠረ። ያ ውዝግብ እውቅና ያገኘው ክፍል አለ። እውቅና ያገኘው ክፍል ይዞ ነው የሚቀጥለው። እነሱም ቢሆን እውቅና ካገኙ ያን ይዞ ነው የሚቀጥሉት የነበረው እንጂ ለሁለት የተከፈለ በተለያየ አይነት ፋክሽን የተፈጠረበት ሁኔታ የለም። ስለሌለ እኔ ይህን ሕግ ደጋፊ ያለኝ ምናለኝ የሚያስችለው ግራውንድ የለም። የሞራልም የሕግም ግራውንድ የለውም። በእነሱ አገላለጽ እንደሆነ እንዲያውም በአሁኑ ጊዜ ምርጫ ቦርድ በትክክል በእኛ ተቃዳኒ ለቆመው ቡድን የሚሰጥ ከሆነ ያ ቡድን የሚወስደው አንድነትን ሳይሆን አንድነትን ሬሳ ነው የሚል አባባሉ ነበረ። ከዚህ አኳያ የእርስዎ አስተያየት ምንድን ነው? ይሄ ጥሩ ብኞት አይመስለኝም። ሬሳ ነው ሬሳ አይደለም። እኔ ህያው ህይወት ያለው አንድነት ነው እየመራ ያለሁት። አሁን ከሰጠኝ ድል ጀምሮ ህይወት ያለው አንድነት። እነሱ ከመነሻው ይሄንን ሳቦታጅ ሲጠነስሱ ይሄንኑ ሬሳ ለማምጣት ነበር። ግን መግደል አልቻሉም። አንድነትን ለመግደል ነበር የተነሱት፣ አንድነትን አልገደሉትም። ስለዚህ ከራሳቸው ተግባር ተነስተው ነው ሬሳ ሞቷል እያሉ ያሉት። ስለዚህ በዚህ ሁኔታ አንድነት ሊገለጽ የሚችላል። በእነሱ አንደበት፣ በሚናገሩት አንደበት አንድነት እነሱ አሁን አንድነት አባሎች ናቸው ካልፈለጉ አባል መሆን አይችሉም። ከወጡ የራሳቸው ጉዳይ ነው። ዞሮ ዞሮ አንድነት በመዋቅሩ ተዘራይቶ አንድነት ያለበት ሁኔታ ነው ያለው። ይሄን እንድናቆ እፈልጋለሁ። ሬሳም አይደለም ሁላት ማለት ነው። እነሱ የሚሉት ሬሳ ነው የሚሉት። እንግዲህ የአንድነት አባላት ከእነ ሙሉ ሀሳባቸው እና ፍላጎታቸው ከእርስዎ ቡድን ጋር እንደማይሳለፉ ለመግለጽ ነው ይሄን ያሉት። ይሄ ምኞታቸውና ሲሰሩት የነበረው የፖለቲካ አሻጥራቸው ነው። ይሄ ግን አልተሳካላቸውም። ምን ነበር ሲሰሩት? ምንድነው? በምን ነው አልተሳካላቸው? በጣም ያጥላቸው ምንድነው ማለት ነው? ምንድነው እሱ እነሱ ሲሰሩት የነበረው አሁን እንዳሉት አሻጥሩ ምን ነበረ? አንድ ሁለት ብለው ሊገልጹልኝ ይችላሉ? በሚገባ አሻጥሩን በተለያዩ ሚዲያዎች ገልጫ ገልጫለሁ። ከመነሻው የእነሱ ሴራ እንጂነር ግዛቸው ከተሸ ከተመረጠበት ጀምሮ የአንሰራራ ሴራ ነው። በቡድን ወጡ፣ በቡድን እንደገና ደግሞ አሻጥር ሰርጣ ነው ሳቦታ ሰርተው ተመለሱ። ይሄ አንድ ተግባራቸው ሆኖ ምንድነው ያደረጉት ማለት ነው? በቡድን ሲወጡ አዎ፣ የእንጂነር ግዛቸውን አመራር ለማዳከም ያደረጉት እንቅስቃሴ ነበረ። ያንንም አዳከም ብቻ አይደለም ስሙንም ጥላሽ ሲቀቡት የነበረበት ሁኔታዎች ላይ ነበር። በተለያየ ሚዲያዎች በቡድን አምስት ሰዎች ማለት ነው ወይ አምስት ወይ አራት ሰዎች እነሱ ደግሞ ከውጭ ካለው የዲያስፖራው የኛ ደጋፊዎች ጋራ ከተወሰኑ አራት እና አምስት በማይሞሉ ሰዎች እዛም ሊንክ በመፍጠር የውጭን ድጋፍ እያሳነሱ የመጡበት ሁኔታዎች ነበሩ። ወይም ደግሞ እያጨለሙት የመጣፉ ነው። በዚህና በሌሎች ምክንያት እንጂነር ግዛቸው ስልጣኑ ሲለቅ ይሄን አጋጣሚ በመጠቀም እነሱ ደግሞ ይሄንን የጋራ ምንድን ነው የሴራቸውን አንዱ እንቅስቃሴ ሲፈጽሙት ቆዩ። ለአንድ ብቻም ቢሆን አልተሳካም። ያም ቢሆን ምክንያቱም ከተመረጠበት ጀምሮ ቅሬታዎች ደንብ ይከበር የሚሉ እኔ፣ ኋላ ነው ጆይን ያደረኩት በመሰረቱ እንጂ ከመጀመሪያው አልነበረም። አዎ ወደሱ መጣ። አልነበረም። እንደው ወደዚህ ካነሱት አይቀርና እንደውም በሁለተኛው ምርጫ ሲካሄድ ከእናቱ በላይ ጋር ተወዳድረው እንደነበረ ነው የሚነገረውና አንድ ድምጽ ብቻ እንዳገኙ እሱን ድምጽ የራሱ እንደሆነ ነው የሚገልጹልን። እዚያ እና በዚያም አኩርፈው እንደወጡና ይህንን ቡድን እንደተቀላቀሉ ነው የሚነገረው። ይሄ እውነት ነው። በጣም የሚገርም ነገር ነገሩ። አሁን ሰዓት ላይ ሆኜ ይሄን ጥያቄ ልጠየቅ አይገባም። አንደኛ ይሄ ዘግይቷል። ቪኦኤ ይሄን ነገር ለመግለጽ ፈለገበት ምክንያት ነገሮች እንደገና እነሱ በእነሱ አንደበት እየተነገረውን እያራገበ ለመምጣት ካልሆነ በስተቀር ይሄን ጥያቄ ልጠየቅ አይገባኝ ለዚህ መስ ሰጥቻለሁኝ። ባልጸደቀ ደም በተደረገው ውድድር ውስጥ እነሱ በሰሩትም ሴራ በላይ ሊመረጥ ችሏል። በዛ ውድድር ውስጥ እኔ አለመጽለቁን ስለማላውቅ ተወዳደር ያለው የተሻሻል 6 ደንብ አልጸደቀም። አለመጽለቁን ያወቅኩት ግን በክርክር ነው። ምርጫ ቦርድ ሲያሳውቅ ነው። የዛ ጊዜ ግን ተጸደቀ ነው የወሰድኩት የነበረው የተወዳደሩት የተወዳደርኩት ስለዚህ ይህን ነገር ባውቅ ኖሮ አልወዳደርም ነበር። የምን ኩርፊያ አይደለም፣ ኩርፊያ ከሆነ። እስከ መጨረሻው ድረስ ለምን ቆየው? እስከ ወተኛው ጉባያቸው እንዳውም እኮ የምክትል ፖለቲካ ጉዳይ አላፊኝ ሰርቻለሁ። የምን ኩርፊያ ነው? ኩርፊያ ቢሆን እኮ ዛ አውቶማቲክ መሆን ነበረበት። በዚያ መድረክ ላይ መሳተፌ ህገወጥ ነበር ማለት ነው። ኋላ ነዋ ህገወጥ መሆን ምን ያወቁት እኮ ነው። ያው ነው እኮ። አይ ያው አይደለም፣ እዛ ለስካቸው ያን ነገር ግልጽ ይሁንልህ። ያው አይደለም ማለት ህገወጥ ነው ካሉ ህገወጥ ያ እርስዎ ብቻ በዛ ህገወጥ ወጥ በሆነ መንገድ በተካሄደ መድረክ ተሳትፈው በወቅቱ ህገወጥ መሆኑን አላረጋገጥኩም ያልኩኝ ያለሁት አዎ፣ ለምን በሪኮግኒሽን ባላገኘ ደንብ ነው። እና ለምርጫ ወር አልቀረበም ነበረ እሱ መቅረብ ከሰባት ወር በኋላ ነው የቀረበው የቀረበው። አዎ፣ ያራሱ ውስጥ ነው የህግ ክፍተት አለው። አላወቅንም ማለት ነው። በዛ ሰዓት አላወቅንም እኛ ስወዳደር። ስለዚህ ከተወላደ ላይ እንኳን አሸንፌ ቢሆን ኖሮ ይቅርታ አድርግልኝ፣ አለመጽደቁን እንደ እንደ በላይ አቲካራ እንት ነው ይሄ፣ አልፈጥርም ነበር ደጋግሜ አልመጣም በህግ በተጣሰ ወይም ደግሞ ባልጸደቀ ደምብ ለማስተካከል የሚጠበቅብኝ ነበር። አስተካክዬ በትክክለኛው መንገድ ነው መምጣት ያለብህ። ባሸንፍ ኖሮ አለማሸነፌ ምንም የፈጠረብኝ ነገር የለም እኔ በወቅቱ። ስለዚህ ኋላ ነው እኔ ደግሞ የተከራከርኩት፣ መጀመሪያ ይከበር ነው ያለው። ምን አልነበርኩም በቡድን ውስጥ እኔ ሶስት ሰዎች ናቸው ጉዳዩን ያነሳ። ያን መግለጫ ግን ከሰጡ በኋላ እነዚህ ሰዎች እንደገና ተመልሰው በአንድነት ቢሮ ባለፈው ሳምንት በተሰጠ መግለጫ፣ በሁለት ሳምንት መሰለኝ ትክክል እንዳልሆን ተገንዝበናል ይላሉ። እርሶ ከእነዚያ ሰዎች ጋር እኔ እነሱን መግለጫ አልሰማሁም። በመሰረቱ አቶ ዋየለ ናቸው። አይደለም? አዎ ነበር። መጀመሪያ መነሻ እሱ ነበረ። ኋላ ደግሞ ለምን እንደተመለሰ፣ ይሄ የአንድነት የግለሰብ መብቶች ስለሚከበር መብቱ ነው። ሆኖ ማረጋገጥለት እዛም ሆነ እዚህ። ዞሮ ዞሮ ግን ከእሱ በኋላ ምን እዚ ጆይን ባረግም እውነቱ መንገድ ይሄ ነው ብዬ ግን ቀጥዬበታለሁ። መልካም አሁን አንቺ እየገጠቆ ድርሱ ከእርስዎ ጋርም ሆነ ካቶ ዋየለ ስሜነት ጋር ምርጫ ቦርድ የሚያደርገው ይፋዊ ግንኙነት በግለሰብ ደረጃ ነው። አንድነት ስም ነው ምሴ ከዚህ በፊትም አሁንም አሁን ማን ማን ሊቀመንበር ነኝ? ከዛ በፊት አሁን ማን ሊቀመንበር ከዛ በፊት ማንኛውም ደንብ ህግ አለ አዋጅ አለ እንኳን ባልጸደቀ የባጸደቀ ደንብ የተቋቋመ አመራር ቀርቶ በጸደቀ ደንብ እንኳን አመራር ቢቆጥስ አለ ብሎ ካሰበ አንድም አባል ቢሆን በአዋጁ ድጋፍ አለው። ምን ለማድረግ ለምጣ ወድጋ ሪፖርት ለማድረግ፣ ከዛም ካለፈ ደግሞ ፍርድ ቤት ላይ ሪፖርት ለማድረግ ልመክሰት ግን ህጉ የሚለው እንደማይሰረን ከሆነ አንድም ፓርቲያቹ ህግ መሰረት እንዲህ ያለ ችግር በአባላት መካከል ሲፈጠር፣ ወይንም ማንም እንዳሉት ማንም አባል እንትን ሲል ጥያቄ ሊያቀርብ ይችላል፣ በዚያው በፓርቲው መዋቅር። ከዛም ካለፈ ደግሞ ፍርድ ቤት ነው አይደል? እንደሚለው አልሰማቸውም እኮ ፍርድ ቤት ነው የሚለው ማለት ነው። መጀመሪያ ህጉን የህጉን ተገቢነት ህጉ ትክክል መሆኑንና የነዚህ ጥያቄ በ በፓርቲው የውስጥ ደንብ መሰረትም ሆነ በፓርቲ ማደራጃ አዋጅ መሰረት የሚፈቀደው ወይም የሚፈቅደው እነዚህ ህጎችም ደንቦች የሚፈቅዱት አንድ በፓርቲ ውስጥ ትክክለኛ ያልሆነ ነገር ተፈጠረ በሚባልበት ጊዜ አባላት የሚሄዱባቸው መንገዶች አሉ። ይሄን ችግር ለመፍታት አይደለም፣ ይሄን ችግር ለመፍታት በፓርቲው ህገ ደንብ መሰረት ካልተፈታ በቀጥታ መብቴ ተገፍቷል ያለ ፍርድ ቤት ነው የሚሄደው፣ ነው የሚለው። ሌላ አግባብ ነው። ያን ጥያቄ ልታነሳ መች ነው? ሌላ አግባብ ነው። ይሄ በአጠቃላይ የእሱ መብት አይደለም፣ የግል መብት አይደለም። እንደ አንድ ፓርቲ አባል ደንቡን ከማስከበር አንጻር የተነሳ ጥያቄ ነው። የግል መብት ለምሳሌ አሁን አላግባብ ከአባልነት ብታግደው ፍርድ ቤት ሄዶ አባልነቱ ሊያስከብር ይችላል። በዛኛው እኔ እኮ እንዴት ነው መለስካት ወደ እኔ የምታመጣው? እኔ እኮ የአንድ ወር እኮ እድሜ ነው ያለኝ። ከመነሻው እኮ አይደለም እኔ ታግ አለም እውነት መንገስ ትላላችሁ ተከትያቸዋለሁ ይሄን መታሰብ ያለበት ከበኝ ኮ ጥያቄው ደጋግመህ አልተመቸኝም። ነው የመለስኩትን ነገር ነው የምትነግረኛለሁ፣ የምጠይቀኛለሁ የመለስኩትን መለስኩትን ማለት ምንድን ነው? እኒህ ሰዎች ከአባልነት አግደው አይደለም ጥያቄ ያቀረቡት፣ ፍርድ ቤት መክሰስ የሚችል ሲሆን ነው። አሁን ግን ደንቡ ራሱ ትክክል አይደለም አላግባብ ነው ምርጫው የተካሄደው ብለው አቋም መያዝ ግን እንደ አባል መብታቸው ነው። ያንን መብታቸውን ግን የበለጠ ሊያጠናክር የሚችል ቀጥሎም ፍርድ ቤት የሚያስኬድ ከሆነ ሄደው መፈተሽ ያለባቸው በአዋጁ እዛ ያለውን አዋጅ የሚያስፈጽመውን አካል አነጋግረው ይሄ አዋጣ ላይ አዋጣ ማለት ነበረባቸው። ሲያዩት ግን በትክክል ሕገወጥ የሆነ አመራር መፈጠሩ ራሱ ምርጫው በጽሁፍ አረጋገጠ አረጋገጠ ለአንድነት ማለት ነው ለአንድነት ጽሕፈት ቤት ያንን ይዘው ነው እንግዲህ ከዛ በኋላ ነገሮችን እያሰፉት እውነቱን እየገለጹ ሶስት የነበሩ ሰዎች ይሄ ዛሬ ጉባኤ ሆኑ ጭራሹኑ አመራር ተፈጥሮለት እውቅና ያገኘው። See you away.